ዶክተር አሰፋ ባልቻ የቀድሞው የወሎ ዩኒቨርሲቲ ፕሬዚደንት ናቸው። ወሎን አስመልክቶ ዘርፈ ብዙ ጥናቶችን አካሂደዋል። የምርምር ስራዎችንም ለህትመት አብቅተዋል። ኢትዮጵያ ውስጥ ወሎ እስከ ሰገሌ ጦርነት ድረስ የፖለቲካ፣ ማህበራዊ፣ ባህልና ሃይማኖታዊ ተጽዕኖ ሚናዋ የላቀ ነበር። እርግጥ ነው ዛሬም ድረስ በኢትዮጵያ ታሪክ ውስጥ አሻራዋ የጎላ ነው። ከቃልቻ ድቤ እስከ ላሊበላ አቤተ ቤተ ክርስቲያናት ተጸናጽል የሚደመጥባት እስልምና ና ክርስትና የወሎ አንድ ፊት ሁለት ገጽታዎች ሆነው ያሉባት ለአድዋ ጦርነትና ድል መነሻ አስባብ የሆነው የውጫሌ ውል የተፈረመባት ታሪካዊ የኢትዮጵያ አካል ናት። ዛሬም ቅይጥ ማህበራዊ ባህላዊና ሃይማኖታዊ ገጽታዋ ልዩ ውበቷ ብቻ ሳይሆን ዝንቅነቷ የአንድነት በብዝሃነት ልዩ መለያ ሆኖ ደምቆና ገዝፎ ሞገስ አላብሷት ይገኛል። ከዶክተር አሰፋ ባልቻጋም ባካሄድ ነው ቃለ ምልልስ የርዕሰ ነገራችን መነሻ ያደረግነውም። ግዘፍ የነሳ ተጽዕኖ አሳዳሪ የነበረችውና አያሌ ፈተናዎችን ያለፈችው ወሎ ዛሬ ድረስ በዝንቅነቷ ጸንታ መቆየት የቻለችው እንደምን ነው በሚል ነበር። አመሰግናለሁ አቶ ካሳብ። እንግዲህ ለአነሳልኝ ጥያቄ የወሎ ታሪክ በራሱ መጽሐፍ ነው። ተነቦ የሚያልቅ ነገር አይደለም። ወሎን አንዱን ገጽ ስትገልጽ፣ ሌላ ገጽ ብቅ ይላል እና ይሄ ደግሞ የሆነበት ረጅም የራሱ የሆነ ታሪክ ታሪካዊ የሆኑ ምክንያቶች አሉት። መቼም አንድ ህብረተሰብ ዝም ብሎ በአንድ ጊዜ እና በአንድ ወቅት አይገነባም። እንደዚህ አይነት ግንባታ የሞከሩ ብዙ መሪዎች፣ በተለይ ደግሞ አምባገነን መሪዎች በዓለም ላይ ከዳር እስከ ዳር ተብሎ እንደው በየአቅጣጫው መጥቀስ እንችላለን። ሙከራዎች ተደርገዋል። ህዝብን አንድ ለማድረግ ለመጠፍጠፍ፣ በተመሳሳይ እንዲያስብ ለማድረግ በተለይ ዘረኛ ለማድረግ እኔ ብቻ የሚል የኔ ቋንቋ ብቻ የሚል የኔ ሃይማኖቴ የበላይ ይንግደን የሚል ከዘመናችን አሁን እስካለንበት ጊዜ ድረስ ተሞክሮ ብዙዎቹ ከሽፈዋል። ከነዚህ ሙከራዎች አልተማሩ አሁንም እየደገሙት ነው ያለው። ታሪክ ራሱ ይዘግባል እንዲሉ እና እንዲህ አይነቶች ነገሮች ወሎ ውስጥ አልተካሄዱም፣ አልተሞከሩም ለማለት ሳይሆን የነበሩትን ሙከራ ማክሸፍ የሚችሉ መሰረታዊ የሆኑ ማህበራዊ ተቋማት ነበሩ ማለት ይቻላል። ራሳቸው ህዝቡ በአንድ ላይ ሆነው ያቋቋማቸው እነዛ ማህበራዊ ተቋማት ለእንደዚህ አይነቱ አስቀያሚ የጨቋኝ ወይም የአንድ አይነት ወይም የተመሳሳይ አይነት ማህበረሰብ በመፍጠር ላይ የተደረጉት ሙከራዎች አክሽፈዋል። እንደው በርቀት ብዙ ባንሄድ አስራተኛ ክፍለ ዘመን በኢትዮጵያ ትልቁን እንትን የተጫወተ ክፍለ ዘመን ነው። የፖለቲካ ህይወታችን ማህበራዊ፣ ኢኮኖሚያዊ ህይወታችንን በአብዛኛው የቀየረ ኢቨን የሀገሪቱን ለዋላይነት እና ሌሎችም ጉዳዮች ሁሉ የነካካ ክንዋኔ የተፈጸሙበት ክፍለ ዘመን ነው። በዛ ዘመን እንግዲህ አጠራ ጠራ አድርጎ ለመናገር ያክል እንኳን ደው ካስፈለገ አፄ ቴድሮስ በተደጋጋሚ ወሎ ላይ የነበሩትን የኦሮሞ ባላባቶች የሚባሉ የነበሩ ነበሩ ለአገዛዛቸው የማይመቹ የነበሩ የነበሩ ነው። እነሱን ለመቅጣትና ወደ ኢትዮጵያ ግዛት ውስጥ ለማስገባት ብዙ ሞክረው ነበር። አፄ ቴድሮስ የሞከሯቸውና ሊያንበርክኳቸው የፈለጉት የኦሮሞ ባላባቶች የተባሉት በኋላ የወሎ ወሎ ትልቁን የፖለቲካ በላይነትን ለማግኘትና የወሎን አሁን ቅድም ያንተ ያነሳው የመዛነቅን ነገር በማምጣት ረገድ በጋብቻም ሆነ በሌሎች ጉዳዮች ላይ ትልቁን ሚና የተጫወቱ ሰዎች ናቸው። ከአጼ ቴድሮስ ተደጋጋሚ የጦር ዘመቻ የመሳሰሉት ከዛ በኋላ ደግሞ ከእሳቸው ሕልፈት ጋር ያው መተውም ያረፉበት እንደምታውቀው፣ ባለፈው አንድ ጊዜ አንስተን ነበር። መቅደላ ላይ የመጡበት አንዱና ትልቁ ምክንያት ወሎ በጣም አስፈላጊና ማዕከላዊ የሆነ ቦታ ስለሆነ ነው። የኢትዮጵያ ነገስታት ወሎን ካልያዙ ወደ ሰሜንም ወደ ደቡብም ወደ ምስራቅም እና ወደ ምዕራብም የሚሄደውን የመገናኛ ቦታ ያዙ ማለት አይቻልም። ወሎን ያለያዘ ንጉሥ አንድ ቀን መቆየት አይችልም። ወሎን መቆጣጠር የግድ ነው። ፖለቲካዊ፣ ስትራቴጂካሊ፣ ሚሊተርሊ በጣም በጣም ማለት ወታደራዊ በሆነ መልኩም ሆነ በሌላም መልኩ በጣም ጠቃሚ ቦታ ስለሆነ የንግድ መስመሮችም፣ ትልልቆች የንግድ መስመሮች የሚያልፉበትም ቦታ ስለሆነ ወደ መተማ የሚያልፈውም ወደ አስመራ የሚያልፈውም መንገድ በዚህ ስለሆነ ይህንን ኬላ መያዝ የግድ አለባቸው። የንቦር ሜዳን የመሰሉ ትልልቅ የቶልጌትስ የምንላቸው ወይም የኬላ ትሞች የምንላቸው እነሱን ካልተቆጣጠሩ በጣም ከፍተኛ የሆነ ችግር ይገጥማል። ቢያንስ ወሎ ላይ እኔ እንኳን እስከማውቀው ንጉሥ ሚካኤል ዘመን እንኳን ሁለት ነጋድራሶች ናቸው የሚመሩት። እዚህ አካባቢ የነበሩት ሁለት ነጋድራሶች፣ ሁለት የገንዘብ የቀረጥ እንጠላፊዎች ነበሩት። ማለት በሁለት ነው የሚመራው። አንዱ ወደ አውሳ በሚሄደው መንገድ ላይ፣ ሌላ ወደ ሰሜን በሚያልፈው መንገድ ላይ የተሾሙ ሰዎች እንደነበሩበት አውቃለሁ። ብግ ያለውም ደርሼበታለሁ። ማለት ሰምቸዋለሁ። ስለዚህ እነዚህ አይነት ሁኔታዎች የነበሩት ወሎ፣ ኢኮኖሚውም በጣም ጠቃሚ መሳሪያ ለምሳሌ አሁን በምስራቅ በታጁራ እና በዚህ በጅቡቲ በኩል በምንለው አሁን በኦቦክና በንትን የሚመጣው መሳሪያ አንዱ በዚህ በእኛ በአውሳ በኩል አድርጎ በወሎ በኩል የሚያልፍ ነው። እንግዲህ እንደዚህ አይነቱ አስራ ሰባተኛ ክፍለ ዘመንን ክስተት ወደ ኋላ ወስዶ ማየት እና ለጥጦ ማየትም ይቻላል። ምን ያህል የአካባቢ ጠቃሚ እንደነበረ በዛው ንግድ መስመር ነው የመጀመሪያው የስልምና ተከታው ሰዎች ወደ ወሎ የመጡት ማለት ነው። ያም መስመር ተከትሎ ነው። በአብዛኛው ነጋዴ የወሎ ነጋዴ እንደምታውቀው ሙስሊም እንደመሆኑ መጠን ይህንን ሁኔታ ውስጥ ተከትሎ ነው ቀስ በቀስ ወደ ደጋው የወሎ ክፍል መምጣት የተጀመረው። መጀመሪያ በይፋት በዚህ በሸዋና በእንትና አሁን በናዝሬትና እንትና በምንላቸው አካባቢዎች ቆላ ቆላውን የነበሩት ወደ ደጋም አብረው እየመጡ ቀስ በቀስ ከክርስቲያኑ እዚህ ከነበረው ክርስትና ሃይማኖት ተከታይ ጋር እሱም ያው በዘመናቸው ብዙ የተራራቅ አይደለም፣ ተቀራራቢ በጣም ተቀራራቢዎች ናቸው። ለወሎ ሲደርሱ ሁለቱም የመጀመሪያ ያገናኝታቸው ሁኔታ ነው። ሁሉን ማንነት የወሰነው ብዬ ነው እኔ ብዙ ጊዜ መከራከር የምችለው ሁለቱ የተገናኙበት ዘመን የግጭት ዘመን አይደለም። ሁለቱ የተገናኙበት የመጀመሪያ ሁኔታ በጦርነት አይደለም የተገናኙት ሁለቱ የተገናኙበት ሁኔታ ሰላማዊ በሆነ መንገድ እና በመከባበር መንገድ ነው መጀመሪያ ያተገናኙት። ይህም ስል በኋላ የአህመድ ግራኝ የምንለው በታሪክ እና ሌሎች ሁኔታዎች አልተፈጠሩም ነበር ማለት ያደለም ወይም ደግሞ የአጼ ዮሐንስን የግድ ክርስቲያን የማድረግ ዘመቻን አይመለከትም ማለት ያደለም። በኋላም ደግሞ ነፃነቱ ተፈቅዶላቸው ደግሞ ሁልህም ወደ ሃይማኖት ተመለስ ተብሎ እስከተባለበት ጊዜ ድረስ ደግሞ የነበሩትን ሁኔታ አይመለከትም ማለት አይደለም። እነዚህ ሁኔታዎች ናቸው ይመስለኛል የመጀመሪያ ወሳኝ ምዕራፎች የወሎን የሃይማኖታዊ መግባባት የወሎን ሃይማኖታዊ ቅድም ያልካቸው ቃላት መዛነቅ እና አብሮ እንትን ማድረግ የወሰኑት እነሱ ናቸው። በኋላ የመጡትን ታሪካዊ ኩነቶች በደንብ በስርዓት ካየናቸው እነዚህን የሚደግፉ እንጂ እነዚህን በአብዛኛው የሚያዳክሙ ባለመሆናቸው የተነሳ ወሎ አሁን የያዘችውን ማህበራዊና ሃይማኖታዊ ትማን ይዛለች ብዬ መከራከር ይችላሉ። በዚህ መልክ የተገነባው የወሎ ዝንቅ ማንነት ዛሬ በተለይ ኢትዮጵያ ውስጥ ባለፉት ሀያ ሰባት ሀያ ስምንት ዓመታት ወዲህ እየገነው ያለው በፖሊሲም ተቀርጾ ያለው ዘር ላይ የተኮረ ሃይማኖትን የተመረኮዘ ቋንቋን የለየ በዚህ አይነቱ ፈርጆች ሁሉ የማንነት ጉዳይ የፖለቲካ መሳሪያ ሆኖ ገሪቷ ላይ ሰፍኖ ባለበት አሁንም ለኢትዮጵያ ውስጥ ለተከሰቱት ሁኔታዎች ከዛም አልፎ ኢትዮጵያን በያሉበት ሁሉ ሁሉ ቋንቋቸውን ወይም የመጡበትን ጎጥ ሳይቀርታች ወርደው በዛ እስከመለየት የተደረሰበት ሁኔታ ላይ ተደርሷል። ይህ ሁሉ ሂደት ግን የወሎን ብዝሃ ማንነት እስካሁን ድረስ አላደበዘዘውም። ከቶንም እስካሁንም ድረስ አለ። ይህ ለተቀራዊ ኢትዮጵያ እንደ አንድ ማለፊያ ሞዴል ሆኖ ብሔራዊ በሆነ መልኩ በሀገር አቀፍ ደረጃ ከዛ የተወሰኑ ነገሮች ተወስደው በሌሎቹም ቦታዎች ላይ እንደዚሁ በአርአያነቱ ግብ ላይ ሊውሉ የሚችሉ ምን ነገሮች አሉ ማለት ይቻላል? በባህላዊም በፖለቲካዊም ሆነ በሌሎች ዘርፎች ሃይማኖታዊ መቻቻሉንም ጨምሮ በጣም እንጂ በጣም ብዙ ነገሮችን ከወሎ ሊቀሰም የፈለገ ክፍት ልቡና ያለው እና መውሰድ የሚፈልግ ሰው እስካለ ጊዜ ድረስ መቼም ሞዴል መሆን የሚቻል አለ ከተባለ የወሎን ሕዝብ ሞዴል መውሰድ አይደለም፣ ለኢትዮጵያ ለትልልቅ ሀገሮች ተብሎ ለሚ በቁስ ከፍተኛ ናቸው። አገሮችን ሊገለግል የሚችል ነገሮችን መቅሰም ይቻላል። ከወሎ ውስጥ ሰዎች እንዴት አብሮ ይኖራሉ፣ በምን አይነት መንገድ ይኖራሉ፣ ያለ ልዩነት ይኖራሉ። ሃይማኖታዊ ገደብና እና እጥር ሳይሰሩ አንዱ ከአንዱ ጋር ተሻግሮ እንዴት አድርጎ ይጋባሉ፣ ይዋደዳሉ፣ ትዳር ይመሰርታሉ። ወይም ደግሞ ማህበራዊ ህይወታቸውና ግንኙነታቸው ሃይማኖትን የመሳሰሉትን ነገር ብዛም ቦታ ሳይሰጡ በሰውነታቸው ብቻ በሰውነታቸው ብቻ አብሮ የመኖሩን እንትን ማስተማር የሚችል ትልቅ ነገር ይወጣል። ወሎ ላይ እነዛን ይዞ ወደ ተቀረ ኢትዮጵያ ክፍል ለማስፋፋት የሚፈልግ በቃ ክፍት የሆነ ልቦና ያለው ሰው ካል ሊሰራ ይችላል። አሁን የኛ ሀገር ችግር ምንድን ነው? ከዛ በተቃራኒ እየተሰራ ስለሆነ ነው። ሁሉም ሀገር አሁን እኮ በጣም አሁን የምናያቸው አክራሪ የሚባሉ ወይም ደግሞ በጣም በዚህ በብሔር ፖለቲካ ያበዱት ሰዎችና የፖለቲካ ቡድኖችና አድርኮ ያሳበዷቸው ኤሊቶቹ ናቸው። የፖለቲካ ኤሊቶቹ ናቸው። አማራነትንና አማርኛን አንድ ላይ የማደባለቅ ጉዳይ እንኳ መለየት የማይችሉ ፖለቲሪቱን እየመሯት ነው። አሁን በጣም የተቸገር ነው። ኦሮምኛንና የኦሮሞን ህዝብ ኦሮሞ የሚባል እንትን አላቸው እነሱ ድሮ ጀምረው ከስልሳዎቹ በፊት እንደውም በዛ አካባቢ ጀምሮ የጀመሩት አለ። ሁሉም ኦሮሞ አንድ ነው ወይም ኦሮሞኛ የሚናገር ሁሉ ተመሳሳይ ነው የሚል ነገር ጨፍልቆ ማየት የሚፈልግ የብሔረተኛ ቡድን ስላለኮ ነው። አሁን ኦሮሞኛ ተናጋሪው እና ኦሮሞ ማን አንድ ላይ ቀላቅለው እየዋሩ ነው ያሉት እንዳልሆነው ሁሉ ማለት ነው። አማርኛን ወሎ ውስጥ የበላይ የሆነው ሌሎች ቋንቋ ስለማይነገሩ አይደለም። ወሎም ብትመለከት ከመጀመሪያም ጀምሮ ቅድም እንደነገርኩ በጣም ጠቃሚ አካባቢና ሰውና ወታደር የሚንቀሳቀስበት ወደ ሰሜንም ወደ ደቡብም የሚከድበት ምዕራብ፣ ምስራቅ ማቆራረጫ ቦታ ላይ ስለሆነም የጂኦግራፊክል እንትኑ ስለረዳ ይሆናል እንጂ የአገው ተናጋሪዎች አሉ፣ የትግርኛ ተናጋሪዎች አሉ፣ የአፋር ተናጋሪዎች አሉ፣ ኦሮሞ ተናጋሪዎች አሉ፣ አማርኛ ተናጋሪዎች አሉ። ሌሎች ቋንቋዎች የምናርጉባን ምናምን የመሳሰሉትን ስትመለከት እነዚህ ሁሉ ያሉበት ቦታ ነው፣ ሜልቲንግ ፖት ነው ማለት ትችላለህ። ሁሉን እንደዚህ ስትን ያደረገው ይሄ ሁሉ ሆኖ ግን ያ ቅድም ያልከን የመጋጨት እና የኔ ቋንቋ ይበላዩ ወይ ምናምን የሚለውን ነገር ግምት ውስጥ አስገብቶ የሚነጋገሩ አድሩ ሁሉም አንዱ አንዱን በተቻለው አቅም ለመናገር ይሞክራለን። የእርግጠኛ ነኝ ብዙ ሰዎች በገበያ ቦታ እና በሌላም ቦታ ሲገናኙ አንዱን ቋንቋ ይናገራል ወይ ለመናገር ይሞክራል፣ ወይ ደግሞ በጋራ ቋንቋ የሆነው አማርኛ ለመሞከር ይሞክራል። አማርኛ የማይናገሩ ሰዎች ገበያ ውስጥ ቢኖሩ በእነሱ ቋንቋ አስተርጉሞ ነው ተገዛዝተው የሚሄዱት ከብትም ሆነ ምንም ሆነ እና እነዚህ ትልልቅ ገበያዎች ትልቅ ሮል አላቸው። በጣም ሰፋፊ ገበያዎች አለ ነባትን የመሰሉ ሁሉም ብሄር፣ ብሄረሰብ በሰኞ የሚገናኝበት ማንም አገሪት ውስጥ አለ የሚባል ብሄረሰብ እዛ ቦታ ይገኛል። ሰኞ ላይ ትልልቅ የከብት ገበያ፣ ትልልቅ የእህል ገበያ፣ ትልልቅ እዚህ የቅቤ የምን የምናምን ገበያዎች አሉ። በጣም በትልልቅ ወደ ቆላና ደጋውን የሚያገናኙ እነዛን እነዛንና ስታያቸው ኢንተራክት ለማድረግ ማለት ለመገናኘትና ለሀሳብ ለመለዋወጥ ሆነ ማህበራዊ ህይወታቸውን ለመምራት ትልቅ ስራ ያሰራቸዋል። እንግዲህ እንደዚህ ይህንን እንዴት ገነቡት? ለምን እስካሁን ድረስ የያዙት? እንዴት መይንተን ተደረገ? ተቋማዊ ነው ወይ የሚለው ነው ጥያቄው። ተቃዋሚያዊ የሚመስል ነው። ከተቃዋሚ በላይ እየጠነከረ ነው። ይሄ ነገር በህዝቡ ጭንቅላት ውስጥ የታተመ ስለሆነ አሁን ችግሩ ምንድን ነው? በኢትዮጵያ ውስጥ ባለው ቅድም በነገርነት ሁኔታ የብሔረተኞችን እዚያ ጽንፈኛ የሆኑ ብሔረተኞችና የመሳሰሉት በተረኝነት እገሌ እንደዚህ አድርጎ ነበር ቅድም ነገርኩህ ድንበሩን በማያቅ ቋንቋንና ቋንቋ ተናጋሪን ለይቶ በማያቅ ኤሊት የፖለቲካ ኤሊት የሚመራ ሀገር ከእንዲህ አይነት ድንብርብር ውስጥ ይወጣል ብሎ መገመት በጣም ከባድ ነው ትምህርቱን ግን ልቅሰም ከተባለ ወለዮች ለምንድን ነው ለምሳሌ አሁን በእድር ላይ ሙስሊሙም ክርስቲያኑም አንድ ላይ የሚሆነው ወለዮች ለምንድን ነው በሰርግ ላይ እርድ ብቻ ነገር ካልሆነ በስተቀር አብረው ሰርግን አብረው የሚውሉት ለምንድን ነው? አሁን ብዙ ሙከራዎች ተሞክረዋል። ለምሳሌ ይሄ ኢህአደግ የሚባል መርዘኛ ድርጅት እና አስተዳደር በኢትዮጵያ ላይ ከመጣ ጀምሮ ብዙ ሙከራ ተሞክረዋል። እድሮችን ሁሉ ለመበተን ሙስሊምና ክርስቲያን አንድ ላይ አይቆምም፣ አንድ ላይ አይቀባበርም ተብሎ ሁሉ ብዙ ችግር ተፈጥሮ ከውጭ የሚመጣ ብዝብር የሚያገኙ እድሮች ሁሉ እስከ ማቋቋም ለመድረስ የሞከሩ አካባቢዎች እንደነበሩ እናውቃለን። ተመልሰው እንደገና ለመግባትም አመልከቻ የሰጡትንም እናውቃለን። ነፃነታቸውን ለመጠበቅ እዚህ ጠብ የለም። በሱ አይነት ነገር እንወጣለን ካሉ መልካም ወንድሞቻችን። ስንቶቻችን ተባብሎ ነው የሚለያዩት? ነገር ግን አይለያዩም በጭራሽ። ያኛውም መቅበሩን አይተውም ይህኛውም መምጣቱን አይተውም። ምክንያቱም ከደም የዘለቀ ግንኙነት ገብቷልና ትዳሩን ማቆም አትችልም እዚህ ሀገር ላይ። ሙስሊም ናሽና ክርስቲያና ታሪም ተብሎ የሚከለክል ቤተሰብ አንድም አይኖርም። ቢኖርም ራሱ ነው ችግር ላይ የሚወድቀው። ምክንያቱም ነውሩ ያኛው ነው መከልከሉ ነው እንጂ ሃይማኖት ሲጥሰሸደሻለ የሚለው ሳቢ አይደለም። ወሎ ላይ ያለው በጣም በሚገርም ሁኔታ እነዚህ አይነት ነገሮች በደንብ ካልቲቬትድ ሆነው ኖሪሽድ ሆነው ቼሪሽድ ሆነው ማለት ይቻላል እንደው ተቀምጠዋል። አሁን ድረስ አሉ። የሴት ጓደኛ ከወንድ ጓደኛ ጋር ሃይማኖቶች ምንድን ነው ምንድን ነው ተብሎ አይደረግም። እዚህ ሀገር ላይ አንተ በጣም ክበት ሰዓት ቤተሰቦች ለሚያዘጋጁት የወዳጃ ስርዓት ይባል፣ ሙስሊምና ክርስቲያንና ይባል፣ ኤክስፖርቱ ነው የሚፈለገው፣ ኤክስፖርቲዙ ነው የሚፈለገው። ሙስሊም ክርስቲያን መጥተው አንድ ላይ ቁጭ ብሎ ነው ለአንተ ደህንነት የሚሰለየው። ሌሎች ነገሮችን የፈለግከውን አይነት ሃይማኖታዊ በዓሎችን፣ ጥምቀት ለምሳሌ አሁን ደሴ ላይ ይህን ሰሞን የተከበረ ነበር፣ ያለፈው። የጊዮርጊስን ታቦት አጅቦ የሚመጣው የጊዮርጊስ አካባቢ ያለ ሙስሊም ፈረሰኛ ነው። አግብቶ ኮቴ ተመልሶ እንደገና ባልሜዳ አለ ተመልሶ ወስደው ብዙ አስገብቶ ነው የሚያልፈው እንጂ በጭራሽ ዝም ብሎ የሚተው አይደለም። ከዛም በኋላ አሁን ሌላም በዓል ነበር። ልክ እንደዚህ ነው የምታየው። ይሄ የማህበራዊ ግዴታቸው እንደሆነ እንጂ ሃይማኖትን የተመለከተ ጉዳይ እዛ ውስጥ አይገባም። ሃይማኖትህ ምንድን ነው ማነው የሚባል ነገር የለም። የወንድም ደስታ የእሱም ደስታ ነው፣ የወንድም ሀዘን ያንተም ሀዘን ነው ተብሎ ምን የተሰበከው እዚህ እንግዲህ ታሪካዊ የሆኑ ነገሮችን አንዳንድ ነገሮችን መናገር ይችል ይሆናል። ለምሳሌ ንጉሥ ኪያልን ጊዜ ስትመለከት ንጉሥ ኪያል ከእስልምና ወደ ክርስትና የተዛወሩ ሰው ናቸው። በፍላጎታቸውም ላይሆን ይችላል አፄ ዮሐንስ አስገዳጅነት ወይ በምናምን ያው በጊዜ በነበረ ሁኔታ ውስጥ የወደቁ ሰው ስለነበር ይሆናል። ግን ከተቀበሉት በኋላ ክርስትናቸውን አክራሪ ክርስቲያን የሆኑት እንደውም በጣም ኃይለኛ ክርስቲያን የሆኑት ብዙ ቤተክርስቲያን የሰሩት እንግዲህ ሙስሊም የነበረ ሰው ወደ ክርስትና ሲቀየር በምን ያህል ደረጃ እንደዚያ ይሆናል ብሎ መገመት እስኪያጠ ድረስ በኋላም የንጉሱን የሃይማኖት ክርስቲያን የማስቀየር ከፍተኛ ዘመቻ ወሎ ላይ ያደረጉትንና ብዙ የሚወራው እስካሁን ድረስ ሀገራቸውን ለቀው የመሄድ ንጉሱን ከመገዳደር እና ችግርና ሕዝብ ከማስጨረስ የወሎስ ያደረገው ነገር ወደ ጎረቤት አጎራባች ሌሎች ሀገሮች እስከ ሱዳን ድረስ መሄድ እስከ ጅማና የመሳሰሉት ድረስ ወደታች በስራ እና በምናማ የመሳሰሉት ሀገራቸውን ለቀው ነው የወጡት ብዙዎቹ። ለመታገል ሞከር ነው ያሉትም ብዙም እንትን አያደርጉ ወይ ንጉሱን ጦር እንደዛ ማድረግ ስለማይቻልና ንጉሱም በቀላሉ እንዲሁ እንትን ስላደሉ ለሃይማኖት ጉዳይ በሚል በጣም ጭካኔ የተመላው እርምጃ ስለሚወስዱ ጥሎላቸው ነው የወጣው። ከሱ ጋር ስትመለከት ክርስትናን ለምን የበላይ ያደረጉ ስትል የቦሩ ሜዳን የንጉስ ሚኔሊክ በዛን ጊዜ የነበሩትን ራሳቸው አፄ ዮሐንስን ራስ ሚካኤልን እና አንተው መምህር አካል ወልድን የመሳሰሉ ምሁራን ክርስትና ተጨምሮ በነበረው የጭቅጭቅ ካራ ሌሎች የክርስትና ደግሞ እንትኖች አሉ። እነሱን ጠጋ እና ምናምን የሚባሉ አሉ። በተዋህዶ ላይ የመጨረሻ ላይ ስምምነት ከፈጠሩበት ጊዜ ድረስ እና መቀጣት አለባቸው የሚባሉት ካህናት ሁሉ ተቀጥተው በተደረገበት ጊዜ ሁሉ የሙስሊም ክርስቲያኑን ግንኙነት እነ መምህር አካል ወልድ እንዳይበላሽባቸው ትልቅ ትልቅ ትልቅ ጥረት አድርገዋል። የሚገርም ነው። ከሌላው ሃይማኖተኛ ጋር ማለት ነው። በውስጡ የክርስትናን የዶክትሪናል ልዩነቶችን ፈጥተው ከሙስሊም ማህበረሰቡ ጋር ግን ላለመጣላት እና ሌላ ችግር ውስጥ እንዳይገባ ለማድረግ የራሳቸውን ጥረት አድርገዋል። የሚገርም ነገር እና ብዙ ተገጥሞላቸዋል፣ ብዙ ተብሎላቸዋል። ነገር ግን አንድ ከብት ጥለው አርደው ለሁለት አካፍለው አንተም ቢስሚላሂ ብለህ የራስህን ብላ፣ አንተም በስመ አብ ወልድ ግብረህ የራስህን ብላ ብለው አንድ ከብት ለሁለት ያስበሉ ሰው ናቸው። እንግዲህ መመራከል ትልቅ ታሪክ ያላቸው ሰው ናቸው። እንዲህ አይነቱ ነገር የተፈጸመው እዚህ ወሎ ውስጥ ነው። እንዲህ እንዲህ አይነቶቹ ትልልቅና ምሳሌ መሆን የሚችሉ ነገሮች የተፈጸሙበት አካባቢ ስለሆነ የሚገርመ በሃይማኖት የተነሳ ሰዎች መነጋገር አያስፈልጋቸውም። እንደውም ከቀልድ በላይ የሚሄድ ነገር የላቸውም። በመቃለድ ቃልቻው ከቄሱ ጋር ከምለም ጋር በጓደኝነት ሲያወሩ፣ አንድ ላይ ሚስጥር ሲካፈሉ፣ ሽምግልና ሲጠራሩ፣ ጸበል ሲጠራሩ ብትስትመለከት ትገርማለን። አንድ ምሳሌ ስ የጓደኛ ለምሳሌ እናታቸው ናቸው፣ አሁን በህይወት የሉም። ልጃቸው ይታመማል። በልጅነቱ እና አቡነ ተክለ ሃይማኖት ቤተክርስቲያን ይሄዳል አቡነ ተክለ ሃይማኖት ቤተክርስቲያን ይታወቃል እንግዲህ ተክለ ሃይማኖት የምን የምን ፈዋሽ ናቸው የሚል በራሱ የሆነ በትውፊቱ የተቀመጠ ነገር አለ እና ከሳቸው ንትን ጋር እምነት ጋር የመሳሰለት እንትን ወስዶ ጸበሉን ጠጥቶ ልጁ ይድንላቸዋል አሁን የኛ ጓደኛ ነው ልጁ እንደውም በሳይካትሪ ፊልድ ውስጥ የሚሰራ ነው ልጁ ድኖ እናቲቱ ስለት ነበረባቸው የስለቱንትን በየዓመቱ የነሐሴ ተክለ ሃይማኖት የተክለ ሃይማኖት የራሳቸው አቡነ ተክለ ሃይማኖት ልደት ቀን ጠበል እንደሚዘክሩ ነበረና ያንን ጠበል እኛ አሁን እሳቸው እስኪሞቱ ቅርብ ጊዜ አመታት ድረስ አብረን ሚሻር አደርገናል። የሚባርክላቸውና ዳቦን የሚቆርስላቸው የእኔ የትልቃችን እህት ባል የሆኑ ቄስ የነበረው አሁን በህይወት የሉ መምሬ ቀለም ወርቅ ይባላል። መምሬ ቀለም ወርቅ ናቸው የሚዘክሩላቸው ጸሎትን አድርገው ዳቦን ቆርጦ ምናምን አድርገው እንት የሚያደርግላቸው እንግዲህ እንግዲህ በሀውስ ሆልድ ሌቭል ነው። ይሄንን የሚያሳይ ታች ወርጄ በአንድ ቤት ምሳሌነት ነው። እንዲህ አይነቶቹ ሁኔታ ወሎ ላይ ምንም ማለት አደሉ። በቃ ምንም ምንም ማለት አደሉ። ይሄ ምናልባት ወደ ሌላ ቦታ ይሄ ወይ ምናምን እንዲባል ልክ አንድ ትልቅ የስልጣኔ ልክ በምዕራቡ ዓለም የተደረጉ ዲስከቨሪስ አሁን ለምሳሌ በዚህ በኢንተርኔቱ ወይ በምናምኑ በኮምፒውተር ሳይንሱ ምናምን ሊሆን ይችላል። የእሱን አይነት ዲስከቨሪስ ማለት ናቸው እነዚህ ዛሬ ለዚህ በሪሶርስ መከራ በሚያይ እኔ እና እናንተ በሚል እና በጣም ብዙ ሰለጠነ የምትለው ሰው ሁሉ የተበላሸበት ሀገር ላይ ይሄንን ነገር ለማድረግ መሞከር ማለት እንደ ትልቅ ትልቅ ትልቅ ግኝትን ብቻ ሳይሆን የህይወት ማስረፊያ ማደኛ ዘዴ ነበር የሚሆነው። ነገር ግን ለመቀበል ፈቃደኝነቱ አለ ወይ? በምን የተነሳ እንዲሆነ በጊዜ የነበሩት መሪዎች ይህን ነገር እንዴት ተመለከቱት? አሁን እስ ያለው ትውልድ እንዲህ አይነቱን ነገር እንደገና እዚህ ብዙ ማቀጥቀጥ የጀመሩ ነገሮች እንደነበሩ አስታውሳለሁ። አሁን በመንግስታዊ ድጋፍ ስለነበረው ይሄ መከፋፈሉና ግን ሁሉም ከስመሆነ የጠሩት ይገርማል። ምልክቶቻቸው ብቻ ነው ያለው እንደው የምናውቃቸው እና ሰዎችን እንደውም ስመለከተ ይሄ እኮ እንዲህ ነው፣ አከራሪ ነው። ይሄ እኮ እንዲህ አይነት እንትን ነው፣ ከእነ እንትና እንትን ነው እንዲህ ተብሎ ነው። እንደውም እሱ ነው ስቲግማታይዝ የሚሆነው እንጂ የተጠራው ህብረተሰብ የያዘውን የቀድመውን እንትን ማንም የሚነካበት የለም፣ ነፃነቱ እንደተጠበቀ ነው። ትምህርት መሆን የሚችል ከሆነ እንዳልከው በምን አይነት መንገድ እናስተላልፈው፣ ልንወስደው የሚችላለን የሚለው ራሱን የቻል አንድ ትልቅ ወይ ፕሮጀክት ሊሆን ይችላል፣ ወይም ደግሞ ሌላም ስራ ሊሆን ይችላል፣ ወይም ደግሞ በትምህርት ሊቀረጥ የሚችል ሌሰን ልናደርገው እንችላለን። ቢታሰብበት ደስ ይለኛል። ጥሩ ሀሳብ ያነሳ በተለይ ወቅታዊ በሆነው በሀገሪቱ ጉዳይ ውስጥ አንድነቷም አደጋ ሆኖ ተከስቶ ያለው በጎሳ ፖለቲካው ብቻ ሳይሆን የሃይማኖትም ልዩነቶች እየሰፉ እንዲመጡ ብዙ ጥረቶች ተደርገዋል። በእርግጥ ያን ያህል ስኬታማ ባይሆንም እርስ በርስ ግጭቶች ባይነሱም አንዱ ከአንዱ በህዝቡ ብልህነት የተነሳ እንደ መሪዎቹም ባይሆን፣ ከዚህ አኳያ በተለይ ከወሎ አሁን ላለው የጎሳ ፖለቲካ ማርከሻ የሚሆን ወይም የሃይማኖት ውጥረቶችን ማርገቢያ የሚሆን አንኳር የሚባሉ ባህላዊም ሆነ ሃይማኖታዊ ወይም ደግሞ ከፖለቲካውም አኳያ አጋዥ ሊሆኑ የሚችሉ ነገሮች ፖሊሲ ቀራጮች ወይም ደግሞ አሁን ላሉ የወቅቱ የመንግስት ኃላፊነት ላይ ለተቀመጡ ሰዎች ምን ይመክራሉ? እነሱስ፣ ቢጠይቀዎት በምን መልክ እንቅረጸው፣ በምን መልክ እናሳልፈው፣ ናግዙም ቢባል የእርሶ ምክረ ሀሳብ ምንድን ነው? ዋነኛ አንኳር ከወሎ ወደ ሌላው የኢትዮጵያ ክፍለ ግዛቶች ለማሻገር የሚበቁ ቅድም እንዳነሱት በትልቅ የስልጣኔ ወይም የፕሮጀክት ደረጃ ዋናውና ትልቁ ነገር መሪዎቻችን ከሕዝባቸው የተሻሉ ሆኖ ቢገኙ ነበር። የወሎን ሕዝብ ምናልባት በኑሯቸው ይበልጡት ካልሆነ በስተቀር ሌሎች አካባቢዎችና የመሳሰሉት የወሎን ሕዝብ በሳቢውና በመንፈሳዊ ህይወቱ ማንም ማንም የሚደርስበት የለም። ይበዛ እንግዲህ አሁን በዘመናዊ ዓለም ዋደ በርበንትን በጣም ሊብራል የሆነ ኢንክሉሲቭ የሆነ በጣም አድርጎ ሰውን በሰውነቱ የሚያምን ሰው አለበት ብዬ የምገምተው ይህ አካባቢ ነው። ይሄ ዝም ብሎ የመጣ አይደለም ብለን ቅድም በረጅሞ ተነጋግረናል። ብዙ ምሳሌዎች አሉ። የሚያልቁ ነገሮች ስላይደሉ ነው የተውኳቸው። እና እነዚህን ሁኔታዎች ሊረዳ የሚችል መሪ ግን ማግኘት አለባት ሀገሪቱ። መጀመሪያ ይህንን የወሎ እሴት ለምን ዳበረ፣ እንዴት ዳበረ ብሎ ከሚታገል ጋር አይደለም። ይሄ መስራት የሚችለው መሪው ከህዝቡ ኋላ ከሆነ አሁን የምንላቸው እኛ ይጠቅማሉ የምንላቸውን ሀሳቦች ስራ ላይ ሊዋሉ የሚችሉ ሰዎች አይኖሩም። መጀመሪያ ከዚህ ይላቀቁ። ብሔር ፖለቲካ በሌለበት ሀገር የሚሰራ ነው የወሎ ፖለቲካ ልበለው፣ የወሎ ማህበራዊ ህይወት፣ የወሎ እምነትና ቅድም ያልኩ አቃፊነትና የመሳሰሉት የሚሰሩት በእንዲህ አይነት ሁኔታ እንጂ በእንዲህ ጽንፍ በረገጠ አይደለም እኛና እነሱን የሚያዋግዝና የማይፈልግና የተጠየፈ ማህበረሰብ መጣ ባለመፈለጋቸው እንጂ እንዲመጣ እንዲፈልግማ ቢደረግ በእውነት ነው የምትለው። አንተ ተሞክሮን በቀላሉ ማሻገር የምንችልበት ሁኔታ አለ። ወሎን ተመልከቱ ማለት ይቻል ነበር። አምጥቶን ፖለቲከኞቹን ማሳየት ይቻል ነበር። የአሁን ያልከኝን ልምዱን ለመውሰጃ መንገድ እሰቡበት እስከተባልን ጊዜ ድረስ ብዙ መንገዶች ይኖሩናል። በምን አይነት መንገድ እናድርግ ካሉ ዋናው ነገር አጣፊነት ነው። ከእነሱ ምን እንማራለን ብሎ ትንሽ አእምሮን ከፈታ አድርጎ ቢመለከቱ አይ ብዙ ነገር የሚቀስሙ ይመስለኛል። እኔ ዶክተር አሰፋ ባልቻ የቀድሞ የወሎ ዩኒቨርሲቲ ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። ይህም በጣም አመሰግናለሁ አቶ ጋሳሁን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።